ስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀመረ። አደባባይ ላይ በዓሉ ለማክበር የነበረው ተመሳሽነት ዘንድሮ ከናካቴው እንዲጠፋ፣ አምና ደግሞ በጣም በተጎሳቆለ የሰው ህይወትን አደጋ ችግር ውስጥ በሚከት መንገድ ብዙ ሰጣ ገባዎች፣ ብዙ ችግሮች፣ ብዙ ሁከቶች የተፈጠሩበት በዓል እንዲሆን ማድረግ መቻሉ እነዚህ ሁሉ በጣም የሚያሳስቡ የሚያሳዝኑና መሆን የማይገባቸው የነበሩ እንደሆኑ ነው የማስበው። የህዝብ ተወካዮች ምክር ቤት የህዝብ በዓላትን የረፍት ቀናትና የበዓላትን አከባበርን ለመወሰን የወጣ ረቂቅ አዋጅን በተመለከተ የሰዎችን አስተያየት አስተባስበናል። ዘገባ አለን። የደንገረሙ የምሽቱን መሰናዶ በመምራት ብርሃን አይሉ ደግሞ በድምፅና ምስል ምህንድስና ነው። ከመላው የአሜሪካ ድምፅ የዲጂታልና ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። የኢትዮጵያ መገናኛ ብዙሀን ምክር ቤት የህትመትና የሳተላይት ክፍያ ዋጋ እየጨመረ በመምጣቱ የፕሬስና የቴሌቪዥን መገናኛ ብዙሀን ውስጥ ብዙሀኖች ፈተና ውስጥ መሆናቸውን ገልጿል። ገብረ ሚካኤል ገብረ መድህን ዘግቧለሁ። ላለፉት ዓመታት በአዲስ አበባና በዋና ዋና ከተሞች መንገዶችና የመዝናኛ ስፍራዎች በብዛት ሲነበቡ የነበሩት የህትመት ብዙሀን መገናኛዎች ከቅርብ ጊዜ ወዲህ በቁጥርም በአይነትም እየተመናመኑ ይታያሉ። ለዚህም ከሚጠቀሱት የተለያዩ ምክንያቶች ውስጥ የህትመት ዋጋ መናር ዋናው እንደሆነ የዘርፉ ባለሙያዎች ይናገራሉ። አቶ ቴዎድሮስ ካሳው የሀበሻ ወግ መጽሔት ዋና አዘጋጅ ሲሆን ችግሩ በየጊዜው እየተባባሰ እንደመጣ ያስረዳል። ከሁለት ሺ ስምንት አመተ ምህረት ጀምሮ እስካለንበት ከሁለት ሺ አስራ ስድስት አመተ ምህረት ድረስ ነው በህትመት የነበር ነው። የዛን ወቅት በመጀመሪያ በምንጀምርበት ጊዜ ሁሉም ነገር ጥሩ ነበረ። ከወረቀት ጋር የተያዘ ስጋት አልነበረንም ሁለት ሺህ አስር እንደዚህ ለውጥ ከመጣ በኋላ ወረቀት በየጊዜው እየጨመረ መጣ። መጽሄቱን ጽፈን አዘጋጅተን በፒዲፍ ፎርማት አዘጋጅተን ነው እንግዲህ የምናሳተመው እና አዘጋጅተን ማተሚያ ቤት ልንልከው ስሚል ቆየ። ዛሬውን ዋጋ እናቀው ማንዴ የምስራላችሁ ይሉናል። እንደ አዲስ ነበረ በየሳምንቱ ዋጋ እየተሰራ የነበረው። ሁለተኛ ደግሞ ጭማሪ እናደርግ ነበረ። አስር ብር ነበር የዛን ጊዜ የነበረው። አሁን መጨረሻ ስናቆም አምሳ ብር ሆኖ ያቆም ነው እና በኋላ ግን እኛ ራሱ ዋጋ መጨመር እኛ ራሱ እያፈርን መጣን። ሳምንታዊ የነበረውን በኋላ በአስራ አምስት ቀን አደረግን እየከበደን ሲመጣ ማለት ነው። ከአስራ አምስት ቀንም አለፈና ደግሞ እንደዚህ ሀያ ቀን እና በወር ወደ ማድረግ ደረጃ ሄድም። ሁሉም ነገር ከአቅም በላይ ሆነ። ንግድ ፈቃዱን አልመለስንም፣ ግን ህትመት አቁመናል። ለብዙዎች ልሳን ጭምር ስለሆነ የሆነው እነዛ የነዛ ሰዎች ድምፅ፣ ድምጣ አልባ ነው የሆኑት። የህትመት ዋጋ መናር እድገቱ ፈጣን እንደሆነ የሚገልጸው ደግሞ ለአራት ዓመታት በገበያው ከቆየ በኋላ ህትመቱን በቅርቡ ያቆመው የአዲስ ማለዳ ጋዜጣ ባለቤት አቶ አማኒሁን ረዳ ነው። ስንጀምር ቦጥከነበረው ወደ አምስት መቶ ስልሳ ፐርሰንት ዋጋ ጭማሪ ነው እየደጠመል ከአራት ዓመት በኋላ ነው ያቆምነው። ለምሳሌ ስንጀምር ስድስት ብር ከሰላሳ ዘጠኝ ሳንቲም አካባቢ ስድስት ብር ከሀምሳ በታች ነው አንዱ ጋይቀ ስናሳትም የነበረው ብርሃንና ሰላም ፋይናሊ እኛ አዲስ ባለዳን ቴቶቶ ለማቋረጥ እነሱም አዲስ ባለዳ ሰላሳ አምስት ብር በላይ ነበር ይታተም የነበረው እኛ ግን ለአንባቢ የምናቀርብበት ዋጋ አስር ብር ነው። አከፋፋዮችና ጨርቻሪዎች ከዛ ላይ የሚወስዱትን ወስደው እኛ ጋር ሰባት ብር ከሀምሳ ነው ይመጣ የነበረው ግን ብዙ እርቀት ሚስገማ አልቻለም እዚህ አዲስ ማለዳም ለማቆም ተገደላ ማለት ነው። የኢትዮጵያ መገናኛ ብዙኃን ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ በጉዳዩ ላይ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የህትመት ብዙኃን መገናኛዎች ችግር ላይ መውደቃቸውን ይናገራሉ። የህትመት መገናኛ ብዙኃኑ ኦልሞስት አሁን እየጠፋ ያለበት ደረጃ ላይ ነው ያለው። እኛ ጋር እንግዲህ ያሉ የህትመት መገናኛ ብዙኃን ከግማሽ በላይ የሚሆኑት የሚያትሙ አይደሉም አሁን በቀጥታ በህትመት ጋዜጣና መጽሄት ያሳትሙ የነበሩ ፊታቸውን ወደ ዲጂታል ሚዲያ ያዞሩና ያቋረጡ ህትመታቸውን ናቸው ያሉት። በህትመት ላይ ያሉትም ሶስት አራት በላይ አይሆኑም፣ እኛ ጋር አባል ሆነውም እየሰሩ ያሉት የግሎቹ። ስለዚህ ይሄ ችግር ምንድን ነው ዋናነት እንግዲህ፣ የህትመት ዋጋ እየናረ ነው፣ እየጨመረ ነው ያለው። የህትመት ዋጋ እየጨመረ ባለበት ጊዜ ደግሞ የአንባቢ ቁጥር እየቀነሰ ይመጣል። ምክንያቱም የህትመት ዋጋውን ለመቋቋም የመሸጫ ዋጋውን ከፍ ሲያደርጉ ደግሞ ካለው ኑሮ ወድነት አንፃር ገዢዎች ብዙ አይኖሩም። በዚህ የተነሳ ኮፒው ይቀንሳል እና የሚያዋጣ አይነት የቢዝነስ ዘርፍ አይደለም። ይኸው ችግር ለበርካታ ብዙሀን መገናኛዎች መዘጋት አሊያም ወደ ዲጂታል አውድ ለመሸጋገር ገፊ ምክንያት እንደሆነ አቶ ታምራት ገልጸው የተቀሩትም ገበያ ላይ ለመቆየት እየታገሉ መሆናቸውን ያመለክታሉ። እኔ ላለፉት ሀያ ሁለት ዓመታት ነው በህትመት ኢንዱስትሪ ውስጥ የቆየሁት። ቀደም ሲል በየሳምንቱ በየአስራ አምስት ቀኑ ይታተም ነበረ የኛ ቁም ነገር መጽሔት አሁን በየሳምንቱ በየአስራ አምስት ቀኑ ለማተም የሚያስችል እድል የለም። በዚህ የተነሳ በየወሩ ነው ለማውጣት ጥረት እያደረግን ያለ ነው። እሱም ሆኖ በጣም በተወሰነ ኮፒ ነው እየተሰራጨ ያለው። እግጥ እሱም እየታተመ ያለው ኦልሞስት በጎ ፈቃደኛ በሚባሉ የማስታወቂያ ድርጅቶች፣ የግል ድርጅቶች በሚሰሩት ማስታወቂያ እየተደጎመ የሚወጣ ነው። ድጎማ ከሌለ መጽሄቱን ማሳተም የሚቻልበት እድል በጣም ዜሮ ነው። በጣም ልዩ ደግሞ የሚያስገርመው ነገር ምንድን ነው? በዚህ ወር ያሳተምክበት ሂሳብ በሚቀጥለው ወር አታሳትምበትም እና የሚቀጥለው ወር ደግሞ ምን እንደሚመጣ አታውቅም። ስለዚህ ራስን ማዘጋጀት ያስፈልጋል። ምናልባት በሚቀጥለው ወር ላይወጣ ይችላል። አቶ አማን ይሁን ረዳ ለህትመት ዋጋው መናር ልዩ ልዩ ምክንያቶችን ይጠቅሳሉ። በተለይም የኮቪድ አስራ ዘጠኝ ወረርሽኝ እንደዚሁም የጦርነትና የግጭት ተጽዕኖ ኢኮኖሚያዊ እንቅስቃሴውን በማወኩ ማስታወቂያ አስነጋሪዎች ዘርፉን እንዳይደግፉ ማድረጉን ተናግረዋል። ከውጭ ምንዛሬ ጋር ተያይዞ ያለው ተግዳሮትም በህትመት ኢንዱስትሪው ላይ የራሱን አሉታዊ ጫና ማሳረፉን ይገልጻል። ለህትመት የሚያስፈልግ ግብዓት ለጋዜጣም በለው ለተማሪ መጽሐፍም በለው ለምንም ጉዳይ የሚያስፈልገው የህትመት ግብዓት መቶ ፐርሰንት ከውጭ ነው የሚመጣው። ይሄ ደግሞ ሀገሪቱ በአሁኑ ሰዓት ካለችበት ከፍተኛ የሆነ የውጭ ምንዛሬ እጥረት እና የኢኮኖሚ መጠቃቀፍ አንጻር ከፍተኛ የሆነ የዋጋ ንረት ተከስቷል። በወረቀት፣ በቀለም፣ ሌሎችም የህትመት ግብአቶች ዋጋ ላይ በጣም ከፍተኛ ጭማሪ ይታያል። በበይነመረብ የሚሰራጩ የብዙሀን መገናኛዎች መበራከትም ለዚሁ ዘርፍ ፈተና መደቀናቸውን አቶ አማን ይሁን ይናገራል። በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ በኩል የመጣው አብዮት ልናስቆመው የምንችለው ሳይሆን በፍጥነት እየሄደ ያለን ባቡር ወደ ባቡሩ ገብተን አብረን መጓዝ ሌላ ምንም አማራጭ የለም። አሁን የፈለገ መንግስት አንድ ቢሊዮን አይደለም በየመቶ አምስት ቢሊዮን አምስት ቢሊዮን ብር ህትመት ሚዲያ እንዳይጠፋ እደጉማለ ቢ ከመሞት አይደለም በዋሽንግተን ፖስት እንደ ሳንፍራንሲስኮ ብዙዎቹን ጎብኝተናል ሄደን አይተናቸዋል። እና ሽሪንክ እያደረጉ ነው ይህንን ፈተና እድል ጭምር ጊዜ የመጣ መሆኑን ተገንዝበን ይበልጥ ህዝባችን ማወቅ እና መረጃ የማግኘት መርክ ስላለው እነዚህን ትንች ተጠቅመን እንዴት ነው ግልጸኝነትን ስርአት ባለው መንገድ ሪ ተልዕኮ መወጣት በሚያስችል አግባብ መምራት የምንችለው?

አንዳንዶች የሚያነሱት ሀሳብ አለ። ዲጂታል ሚዲያው መምጣቱ እሱ ነው የህትመት ነገርን ወደ ኋላ ያስቀረው ይላሉ። ያ ግን ትክክለኛ ሀሳቤና አመለካከት አይደለም ብዬ ነው የማስበው። ምክንያቱም በዲጂታል ጉዳይ ከተነሳ የሰለጠነው ዓለምን ከኛ የበለጠ ዲጂታል ሚዲያውን እያስኬደ ነው ያለው። ግን ዲጂታሉም ህትመቱም ጎን ለጎን ነው እየሄደ ያሉት በየትኛውም የሰለጠነው ዓለም። የኢትዮጵያ መገናኛ ብዙኃን ምክር ቤት ምክትል ስራ አስፈጻሚው አቶ ታምራት በበኩላቸው ከህትመት ይልቅ የዲጂታል ብዙሃን መገናኛው ለቁጥጥር ስለሚያስቸግር ጉዳት ያስከትላል ባይ ናቸው። እኛ እንደ ፈተና የምናነሳው ነገር ምንድን ነው? ዲጂታል ሚዲያው እንደሚታወቀው በጋዜጠኞች ብቻ የተሞላ አይደለም። የተለያየ ፍላጎት ያላቸው የጋዜጠኝነት ስርዓት ደንብና ስነ ምግባር ደንቡን የማይከተሉ ወይም የማያውቁ ወይም ሆን ብለው የሚጥሱ ሰዎች ያሉበት ከመሆኑ ጋር ተያይዞ የሚተላለፉት መረጃዎች ምን ያህል ተአማኒ ናቸው? ምን ያህል ወቅታዊ ናቸው? ሚዛናዊ ናቸው? የሚለው ጉዳይ ያሳስበናል እና ከዛ ጋር ተያይዞ በጣም በርካታ አተተኛ መረጃ ስርጭቶች እና የእርስ በርስ ግጭት ሊያስነሱ የሚችሉ መልዕክቶች ሲተላለፉ ይታያል እና እዛ ውስጥ ያለው ችግር ምንድን ነው? ይህንን ደሞ አክብሮ የመስራት እና የጋዜጠኝነት ስነምግባርን የመከተል ጉዳይ ነው። ችግር ላይ የወደቁት የህትመት ብዙሀን መገናኛዎች ብቻ ሳይሆኑ የቴሌቪዥን ጣቢያዎችም ናቸው ያሉት አቶ ታምራት ኃይሉ ይህም ከሳተላይት ክፍያ ጋር እንደሚያያዝ ጠቁመዋል። መደበኛ የለተለ ስራቸውን አከናውነው ለሰራተኞች ደግሞ የቤት ኪራይ፣ የስራ ማስኬጃ እሱን ሁሉ ለማድረግ እና የሳተላይት ክፍያ ለመክፈል በጣም ችግር ላይ ናቸው ያሉት እና እነሱም እንደዚሁ በተለይ በውጭ ምንዛሪ የሚከፈል ደግሞ መሆኑ የሳተላይት ክፍያ ሌላ ፈተና ሆኖባቸዋል እና አንዳንዶቹ የማቋረጥ ሂደት ውስጥ ናቸው ያሉት። አንዳንዶቹ ደግሞ ካሉበት ደረጃ ወይም ከኳሊቲው ዝቅ በማለት አነስተኛ ክፍያ ዋጋ ሲቀንሱ አብሮ የቴሌቪዥኑ ኳሊቲ ይቀንሳል። ከኤችዲ ወደ ኤስዲ ይቀየራል። የኢትዮጵያ መገናኛ ብዙኃን ምክር ቤት ባለፈው የካቲት ሀያ ስምንት ቀን ሁለት ሺ አስራ ስድስት አመተ ምህረት በአዲስ አበባ ባካሄደው አመታዊ ጠቅላላ ጉባኤ ችግሮቹንና ተግዳሮቶቹን አንስተው መወያየቱንና ለመንግስትም ጥያቄዎችን ማቅረቡን የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ ገልጸዋል። መንግስት ለአሳሳቢው ችግር ትኩረት እንዲሰጥም ጠይቀዋል። የህትመት መገናኛ ብዙሃኑን ለመመለስ የህትመት ዋጋ በተለይ በወረቀት ላይ ያለው ታክስ መንግስት ኮንሲደር እንዲያደርግ ምክንያቱም ያሉት የመገናኛ ብዙሀን የህትመት መገናኛ ብዙሀን ቁጥራቸው ብዙ የሚባል አይደለም። ለእነሱ የሚታተመው ነገር ላይ የወረቀቱ ዋጋ ቅናሽ ቢደረግ ቢያንስ በተወሰነ ደረጃ ገበያውን ለመቋቋም ይቻላል የሚል እምነት አለን። ከአሁን በፊትም ይሄንን ለሚመለከታቸው የመንግስት ተቋማት በደብዳቤም አሳውቀናል። ከዚህ በተጨማሪ ደግሞ የህትመት መገናኛ ብዙሀን በተለይ ፕሬሱ ከመጽሐፍ ህትመት በተለየ ሁኔታ የቫት ከፋይ ነው። ከእያንዳንዱ ጋዜጣ ላይ ወይም ከእያንዳንዱ መጽሔት ላይ እኛ ቫት ከፍለን አሳትመን መልሰን ደግሞ ቫት ሰብስበን ለመንግስት መክፈል ይጠበቅብናል እና ምናልባት የቫቱንም ከህትመት መገናኛ ብዙሃን ላይ ማንሳት ለመንግስት እንደ አንድ የቀረበ ጥያቄ ነው። በዚህ ጠቅላላ ጉባኤ ላይም እንደ አንድ የመፍትሄ ሀሳብ የተነሳ ጉዳይ ነው። መገናኛ ብዙሃን በጣም በርካታ ችግሮች እየተጋፈጡ ነው ያሉት። አንዳንዶቹ ህትመት አቁመዋል፣ አንዳንዶቹ ከአየር ላይ ሳተላይት ወርደዋል። ከስራው እራሳቸውን ያገለሉ መገናኛ ብዙሃን ስላሉ እንደው ይሄንን ወደ መደበኛው ስራ መመለስ የሚቻልበትን ዕድል በጋራ እንድንፈልግ ለመንግስትም ጥሪ እናቀርባለን። በብዙሃን መገናኛዎች መሰረተ ህልውና ላይ የተጋረጠው ይኸው ፈተና ዘርፉ ለዲሞክራሲ መስፋትና መዳበር እንደዚሁም ሐሳብን ለመግለጽ ነጻነት የሚያበረክተውን ሚና የሚያዳክም እንደሆነ ባለሙያዎቹ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የሕዝብ ተወካዮች ምክር ቤት የሕዝብ በዓላትን የእረፍት ቀናትና የበዓላትን አከባበር ለመውሰን የወጣ ረቂቅ አዋጅ ላይ ተወያይቶ ለዝርዝር እይታ ለቋሚ ኮሚቴ ባለፈው ሳምንት መርቷል። ረቂቅ አዋጁ ህዝባዊ በዓላትን የሚያስተባብሩ የመንግስት ተቋማትን የሰየመ ሲሆን የጉዞ አድዋ መስራችና የፊልም ባለሙያ የሆነው ያሬድ ሹመቴም ይህ ሁኔታ የበዓላትን ህዝባዊነት ሊያሳጣ ይችላል ሲል ስጋቱን ለአሜሪካ ድምጽ ገልጿል። አስማማው አየነው በዚህ ዙሪያ ያሰናዳው ዘገባ ይቀጥላል። ግማሽ ክፍለ ዘመን ሊደፍን የተቃረበው የህዝብ በዓላትና የእረፍት ቀንን ለመወሰን የወጣው አዋጅ በአዲስ የሚተካ ረቂቅ መጋቢት 3 2016 ዓ ም ለህዝብ ተወካዮች ምክር ቤት ቀርቦ ውይይት ተደርጎበታል ይህ ረቂቅ አዋጅ ከመጠነኛ መሻሻል በስተቀር ባለበት እስካሁን ተግባራዊ እየተደረገ ያለውን በደርግ ዘመን በ1967 ዓ ም የወጣውን አዋጅ ሙሉ በሙሉ የሚሽር ነው የሚሉት በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየታቸውን የሰጡት ጠበቃና አማካሪ አቶ ዳዊት ገብሩ ታሪካዊ ሂደቱንም እንደሚከተለው ያብራራሉ ለመጀመሪያ ጊዜ ስለ ህዝባዊ በዓልና ረፍት ቀን ለመወሰን አዋጅ የወጣው በንጉስ ዘመን መንግስት ጊዜ ሲሆን የህዝብ በዓላትና ስለ እሁድ በዓል አካባቢ ለመወሰን የወጣ አዋጅ ቁጥር መቶ ሀምሳ አንድ አስራ ዘጠኝ አርባ ስምንት ይባል ነበር። ከዚህ አዋጅ በኋላ ነው ጊዜያዊ ወታደራዊ አስተዳደር ደርግ የህዝብ በዓላትና የረፍት ቀን ለመወሰን በሚል ባወጣው አዋጅ ቁጥር አስራ ስድስት አስራ ዘጠኝ ስልሳ ሰባት የሻረው ማለት ነው። እንግዲህ ከደርግ መንግስት በኋላ በኢህአዴግ ዘመነ መንግስት አዋጅ ቁጥር አስራ ስልሳ ሰባትን ለማሻሻል የወጣ አዋጅ ቁጥር ሀያ ዘጠኝ ሰማንያ ስምንት የሚባል ነበረ። ይህ አዋጅ ከአዋጅ ቁጥር ስልሳ ሰባት በሰነድ ደረጃ የቀንሰው ሆነ የጨምረው ነገር የለም ማለትም በአዋጅ ቁጥር አስራ ስልሳ ሰባት የተጠቀሰው አንቀጽ ሶስት አንድ ንዑስ አንቀጽ ቀን ሰርዞ አዲስ ንዑስ አንቀጽ ነው ያስገባው አንድ ቀን በሚል ተክቶታል ማለት ነው። የተተካው ንዑስ አንቀጽ አንድ ቀን የድል ቀን ሚያዝያ ሀያ ሰባት እንደሆነ ይገልጻል። ሆኖም በአዋጅ ቁጥር አስራ ስልሳ ሰባት አንቀጽ ሶስት አንድ ቀን የተቀመጠው ፍሬ ነገርም የድል ቀን ሚያዚያ ሀያ ሰባት መሆኑን በተመሳሳይ ስላስቀመጠ የተሻሻለው ምኑ እንደሆነ ያው ግርታ ያስነሳል፣ በባሉ ቦታ አካባቢ ማለት ነው። ስለዚህ ባጭሩ ምንድን ነው በኢህአዴግ ጊዜ የወጣው አዋጅ ቁጥር ሀያ ዘጠኝ ሰ አዋጅ ቁጥር አስራ ስድስት ስራ ሰባት የአንድን ህዝባዊ በዓል ቀን ቁጥር ወደ ግዕዝ እንዲቀመጥ ከማድረጎች በደርግ ጊዜ የወጣውን አዋጅ ቁጥር አስራ ስድስት ስራ ሰባት ተፈጻሚነቱ ቀጥሎ ማለት ነው። የበዓላቱ ቁጥር ጋር በተያያዘ ያው አስራ ሶስት ቢሆኑም በህጉና በአተገባበሩ ልዩነት አለ። በአዋጅ ቁጥር አስራ ስድስት ስራ ሰባት የተመለከቱ እንደሆነ አስራ ሶስት በዓላቶች ይኖራሉ፣ መስከረም ሁለትን ጨምሮ ማለት ነው። መስከረም ሁለት የተጠቀሰው ያው የህዝብ እንቅናቄ ወይም ሪቮሊሽን ቀን መታሰቢያ ከደርግ መውደቅ በኋላ በተግባር አይከበርም፣ ያው ካላንደር ላይ የለም ከዚህ አንጻር ከአተገባበሩና ከህጉ አምን አንጻር ስናየው ይህ ልዩነቱ ወደ አስራ ሁለት ያመጣዋል። ነገር ግን ሁላችንም እንደምናውቀው ግንቦት ሀያ ወይም ደርግ ወደቀበት ቀን ላለፉት ሰላሳ ዓመታት ሲከበር ነበረ። ይሄ ደግሞ የሚከበር ከሆነ ቁጥሩ ወደ አስራ ሶስት መልሶ ነው። በእርግጥ ያው ከሁለት ሺህ ስምንት ጀምሮ የድሮ ድምቀቱና ሀገር አቀፋዊ መልኩን ይዞ እየተከበረ አይደለም። ወደፊት የሚኖረው ቦታ ህዝባዊ በዓል ይከበራል ወይስ እንደ ብሄር ብሄረሰቦች ታስበው ይረሳል የሚለው አከራካሪ ነው። ምክር ቤቱ ረቂቅ አዋጁን ለዝርዝር እይታ ወደ ቋሚ ኮሚቴ በመራበት ውይይት ላይ አጭር ማብራሪያ ያቀረቡት የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ ስለ አዋጁ ምንነት ሲያብራሩም የህዝብ በዓላትና የእረፍት ቀናት አዋጅ ቁጥር 16 ህዝባር 1967 እንደተሻሻለ የህዝብ በዓላትና የእረፍት ቀንን የወሰነና በብሔራዊ ደረጃ እንዲከበሩ የደነገገ ቢሆንም የህዝብ በዓላት ሊያበረክቱ የሚችሉትን ማህበራዊና ኢኮኖሚያዊ ጥቅም ሊያስገኝ በሚችል መልኩ በድምቀት የሚከበሩበትን ዝርዝር የአከባበር ስርዓት ያላስቀመጠ፣ ለበዓላቱ አከባበር ከመንግስት የሚጠበቀውን ሰላምና ደህንነት የማስጠበቅ እንዲሁም በቂ የሚዲያ ሽፋን የመስጠት ኃላፊነት የማያስቀምጥ በመሆኑ በአጠቃላይ ሰፋ ያሉ ጉድለቶች የሚታዩበት እንዲሁም በተደጋጋሚ ሲሻሻል የቆየ በመሆኑ ነባሩን አዋጅ ከማሻሻል ይልቅ ሙሉ በሙሉ በአዲስ መተካት አስፈላጊ ስለሆነ ይህ ረቂቅ አዋጅ ተዘጋጅቷል። ረቂቅ አዋጁ በሶስት ክፍሎች እና በአስራ ዘጠኝ አንቀጾች የተደራጀ ሲሆን የተፈጻሚነት ወሰንን እና ብሔራዊ በዓላት እንዲሁም ሃይማኖታዊ በዓላት አካባበሪን የተመለከቱና ሌሎች ልዩ ልዩ ድንጋጌዎች ተካተውበታል። ረቂቅ አዋጁን በተመለከተ ዝርዝር መረጃዎች በበቂ ሁኔታ እስካሁን አለመውጣታቸው የሚናገሩት የህግ ባለሙያው አቶ ዳዊት፣ ይህም በዝግጅት ምዕራፍ ወቅት ሊደረጉ የሚገቡ ውይይቶች በበቂ ሁኔታ እንዳልተደረጉ የሚያመላክት ነው ይላሉ። አንድ ህግ ሲወጣ በተሻለ መጠን ጥናት መስራት ያስፈልጋል። ሌላው ከባለድርሻ አካላት ጋር ዝርዝር የሆነ ውይይት ማድረግ ማዳበር፣ የመጀመሪያውን ረቂቅ ደግሞ ለህዝብ ይፋ ማድረግ፣ በተደጋጋሚ ለረቂቁ አጭር ማብራሪያ ማዘጋጀት፣ ለፍትህ ሚኒስቴር መላክ፣ እንደዚህ እንደዚህ አይነት ዝርዝር ሂደቶች ወይም ተግባሮች አሉ። እነዚህን ተግባራቶች ተከትሎ የወጣ ረቂቅ ህግ ነው ወይ ያው አከራካሪ ሊሆን ይችላል። ምክንያቱም ለህዝብ ተወካዮች ምክር ቤት ከመቀረቡ በፊት ሰፊ ውይይት እንደሚያስፈልግ ሊገልጽም ይሄ ረዲ ህግ ለህዝብ ግልጽ ሆኖ ቦታውን የሚያሳይ ማስረጃ የለም። የአሜሪካ ድምፅ ያገኘው የረቂቅ አዋጅ ቅጅ እንደሚያሳየው የህዝብ በዓላትን ተከብረውና ታስበው የሚውሉ ብሔራዊ በዓላት፣ እንዲሁም ሃይማኖታዊ በዓላት ሲል በሶስት ይከፋፈላቸዋል። የዘመን መለወጫ፣ የአድዋ ድል፣ የሰራተኞች ወይም ላባ አድሮች ቀን እንዲሁም የአርበኞች ወይም ድል ቀን ተከብረው የሚውሉ ብሔራዊ በዓላት በሚል በረቂቅ አዋጁ የተጠቀሱ ሲሆን መደበኛ ስራም ዝግ የሚሆንባቸው ናቸው። ከዘመን መለወጫና ከአርበኞች በዓላት በስተቀር ለሌሎች በዓላት አከባበራቸውን የሚያስተባበር የፌዴራል መንግስት በስራ ቤትም ተሰይሞላቸዋል የአድዋ ድል በዓል ማስተባበርን በባለቤትነት የማስተባበር ኃላፊነት የተሰጠውም ለመከላከያ ሚኒስቴር ነው። አዋጁ ገና ሳይጸድቅም ዘንድሮ የተከበረውን 128ኛ የአድዋ ድል በዓል መከላከያ ሚኒስቴር አስተባብሮታል። የጉዞ አድዋ መስራችና የፊልም ባለሙያ ያሬድ ሹመቴ የአድዋ በዓል በሚገባው ክብር ደረጃ እንዲከበር እርሱና ጓደኞቹ ብዙ መድከማቸውን ይናገራል። አሁን አከባበሩ በመከላከያ ሚኒስቴር በባለቤትነት እንዲመራ በረቂቅ አዋጁ መመላከቱንም እንደ ትልቅ ውጤት እንደሚያዩ ይናገራል። ነገር ግን በዓላትን የመንግስት ተቋማት በሚያስተባብሩበት ወቅት አከባበሩ ህዝባዊነቱን እንዲያጣ እየተደረገ ነው ሲል የዘንድሮን በዓል ማሳያ አድርጎ ስጋቱን ይገልጻል። ባሉን የሚያጎሉ ባሉን የሚያከብሩ ባሉን ከፍ የሚያደርጉ ውስጡ ያሉትን ትልልቅ ርዕሰ ጉዳዮች አጉልተው ለህዝብ የሚያወጡ እንደ ሙዚየም ግንባታ የመሳሰሉ ነገሮች እንዲሰሩ መቻላቸው በሙሉ ያደረገው ንቅናቄ ወጣቶች ያደረጉት የተለያዩ ተሳትፎዎች ውጤት በመሆኑ ይህንን እንደ ድል ባለቤትነት ጅምርም እኔና የኔን አጋሮች ባልደረቦች በሙሉ በአጠቃላይም የእኔን ትውልድ በሙሉ የሚያኮራ ነው ብዬ ነው በቅንነት ቀድሜ የምወስደው ማለት ነው። ከዛ ግን ልክ አድዋ ላይ እንደገጠመን በዓመታት ድነቶች ውስጥ በዓሉ ላይ ባለቤት ከመሆን ወተን አላፊ ብቻ መንገደኞች እንድንሆን እና ባይተዋር እንድንሆን የተደረገበትን ሂደት ሳየው የእሱ አይነት ነገር ደግሞ በሕዝብ ላይ መደረጉ በተለይ ባለፉት ዓመታት የዛሬ ዓመትና ዘንድሮን ጨምሮ አደባባይ ላይ በዓሉ ለማክበር የነበረው ተነሳሽነት ዘንድሮ ከናካቴው እንዲጠፋ አምና ደግሞ በጣም በተጎሳቆለ የሰው ህይወትን አደጋ ችግር ውስጥ በሚከት መንገድ ብዙ ሰጣገባዎች ብዙ ችግሮች ብዙ ሁከቶች የተፈጠሩበት በዓል እንዲሆን ማድረግ መቻሉ እነዚህ ሁሉ በጣም የሚያሳስቡ የሚያሳዝኑ እና መሆን የማይገባቸው የነበሩ እንደሆኑ ነው የማስበው በዘንድሮ የበዓል አከባበር ላይ እውነት ለመናገር አደባባይ የመውጣትን ፍላጎት በብዙ ሰዎች ዘንድ እየጠፋ መሄዱንም ጭምር የሚያሳይ ነው። እንዴት እንደተከበረ አይተናል። በተወሰኑ በተጋበዙ ሰዎች እና መንግስት በሚፈልገውን ሀሳብ ብቻ ቁጭ ብሎ በሚመለከቱ ወይም ምናልባትም ከዚህ በፊት በፍላጎታቸው አደባባይ ወጥተው ያልነበሩ ሰዎችም ጭምር የተሳተፉበት ባህሉ ይከበርበት የነበረው የዳግማ ጸሚንል ከአደባባይም ለበዓሉ ጀርባ ሰጥቶት እንዲከበር የተደረገበት ነገር በሙሉ የሚያስከፋ የሚያስቆርፍ ነው። መንግስት በበዓላት አከባበር ወቅት የሚንጸባረቁ ሀሳቦች ይህን እንዲያደርግ አስገዶት ከሆነም ይህ ሊሆን የቻለበትን ችግር ከስሩ መፍታት እንጂ የበዓላቱን ህዝባዊነት ማሳጣት አይገባም ሲል ያሬድ ይናገራል። ህዝቡ የራሱ የራሴ ብሎ የሚያስበው የእኔ ነው ብሎ ወጥቶ አደባባይ የሚያከብረው በጣም በንጹህ ልቦና በንጹህ ፍላጎት ወጥቶ ክብረ በዓል በደንብ አድምቆ የሚመለስበትን መንገድ ሊዘጋ ሊከለክል በሚችል መንገድ ከሚደረግ ይልቅ ነጻነት የሚሰጡ ሰዎች ሀሳባቸውን በነጻነት ሊገልጹ የሚችሉባቸው ሌሎች መድረኮች ቢኖሩ ኖሮ መከልከል ይህንስ የሚፈቀድ ነገር ቢኖር የሚከለከል ነገር አይኖርም ነበር ብዬ ነው የምወስደው። እና በእኔ እምነት የአድዋ ድል በዓል ብቻ ሳይሆን ሌሎችም መንፈሳዊ በዓላት እንደ ጥምቀት የመሳሰሉት ከሃይማኖታዊ በዓላቸው ባለፈ ሌሎች ሀሳቦች ተንጸባርቀውባቸው ከሆነ የዛ መነሻ ችግሩ ሀሳብ መግለጫ መድረኮች እና መንገዶች፣ አደባባዮች መጠቀሚያ የሆኑ መንገዶች አለመኖራቸው ነው የሚመስለኝ። ስለዚህ የአድዋ ድል በዓል በዚህ አይነት ሁኔታ ደንብ ከልባቸው በንጹህ ልብ መንፈሱን አድዋን በሚመጥን ደረጃ ሊያከብሩ ድምር የሚያባርር የሚያስወግድ የሚያርቅ በመሆኑ ምናልባት ዘንድሮ እንደተወሰደው እንደሆነው በቀጣይ ዓመታቶች የባይተዋርነት ስሜቱ ጨምሮ በዓሉን የእኔ ነው ከማለት ይልቅ መንግስት ባስቀመጠው መንገድ ለመሄድ የማይስማሙ ሰዎች ባይተዋር እየሆኑበት በስንት ትግል እየከበረ የመጣው በዓል ወደኋላ እያነሰና የድሉን መንፈስ በጣም እያሳነሰው እንዳይሄድ ስጋት አለ። የዓለም የሰራተኞች ቀን የሰራተኞችን ጉዳይ በሚመራው ሚኒስቴር መስሪያ ቤት አስተባባሪነት እንደሚከበርም በረቂቁ ላይ ሰፍሯል። በዓላቱም በበላይነት የሚያስተባብሯቸው ተቋማት መኖሯቸው በጎም አሉታዊም ተጽዕኖ ሊኖረው ይችላል፣ የሚሉት የህግ ባለሙያው አቶ ዳዊት በበኩላቸው ይህንን ስጋት ለማስወገድ የሚረዳውም ከመጽረቁ በፊት በቂ ውይይት ማድረግ ነው ይላሉ። እንደየዘርፉ የሃይማኖት ባዓላቶችም በሃይማኖት ተቋሞች ጋር መነጋገር፣ የብሔራዊ ባዓላቶችን ደግሞ በተለይ ከፖለቲካ ፓርቲዎች ጋር መወያየት፣ የሲቪክ ማህበራትን ጨምሮ የተለያዩ የዲሞክራሲ ተቋሞች ሲሳተፉበት፣ ውይይት ሲያደርጉበት የሚዳበርና የሚስተካከል ይመስለኛል። ግን ይህን እንደዚህ መሰረታዊ የሆነ አካሄዶች መንግስት ካልተ ከተከተለ ወይም የህዝብ ተወካዮች ምክር ቤት ይህንን ወደ ኋላ መልሶ ተግባሩን ካረጋገጠ አንድነትን የማምጣት እድሉ ጠባብ ሊሆን ይችላል የሚል እምነት አለኝ። በረቂቁ አዋጁ ስራ ሳይዘጋ ታስበው የሚውሉት ብሔራዊ በዓላት በሚል የካቲት 12 ቀን የሚከበረው የሰማዕታት ቀን ና ህዳር 29 ቀን የሚከበረው የኢትዮጵያ ህብረ ብሔራዊነት ወይም የብሔር ብሔረሰቦች ቀን ተጠቅሰዋል። የባልና ስፖርት ሚኒስቴር ና የፌዴሬሽን ምክር ቤት ደግሞ እነዚህም በዓላት የሚያስተባብሩ የፌዴራል ተቋማት ናቸው። በረቂቁ በሃይማኖታዊ ባልነት የተቀመጡት አምስት የክርስትና እንዲሁም ሶስት የእስልምና እምነት በዓላት ሲሆኑ ከዚህ ቀደም ከነበረው ዝርዝር ውስጥ የተደረገ ለውጥ የለም። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። ጋቢና ይቀጥላል። በመቀጠል ደግሞ የምናልፈው ወደ ስፖርት ዘገባዎች ነው። ኬኔዲ አባተ በጋና ሲካሄድ የነበረው አስራ ሶስተኛው የአፍሪካ ጨዋታዎች ውድድር ቅዳሜ ዕለት ፍጻሜውን አግኝቷል። በውድድሩ ላይ በዘጠኝ የስፖርት አይነቶች የተሳተፈችው ኢትዮጵያ ስምንተኛ ደረጃን ይዛ አጠናቃለች። በተለያዩ የአትሌቲክስ ዘርፎች አርባ ሰባት ወንድና አርባ ሴት በድምሩ ሰማኒያ ሰባት አትሌቶችን ያሳተፈችው ኢትዮጵያ በተለያዩ ርቀቶች ሰባት ወርቅ፣ ሰባት ብርና አራት ነሐስ በድምሩ አስራ ስምንት ሜዳሊያዎችን አግኝታለች። በቦክስ ውድድር ደግሞ በሴቶች ሃምሳ ሁለት ኪሎ በቤተልሄም ገዛኸኝና በ66 ኪሎ በቤተልሔም ወልዴ የወርቅ ሜዳሊያ በወንዶች 75 ኪሎ ደግሞ በነቃ ተመስገን የነሐስ ሜዳሊያ ተገኝቷል። ኢትዮጵያ በአጠቃላይ በዚህ ውድድር ላይ ዘጠኝ ወርቅ ስምንት ብርና አምስት ነሐስ በድምሩ 22 ሜዳሊያዎችን በማግኘት ስምንተኛ ሆና አጠናቃለች። 13ኛውን የአፍሪካ ጨዋታዎች በበላይነት ያጠናቀቀችው ግብፅ ስትሆን 102 የወርቅ ሜዳሊያዎችን ጨምሮ በአጠቃላይ 191 ሜዳሊያዎችን ጠቅልላ ወስዳለች። ናይጄሪያና ደቡብ አፍሪካ በቅደም ተከተል ሁለተኛና ሶስተኛ የወጡ ሀገራት ናቸው። በ13ኛው የአፍሪካ ጨዋታዎች ላይ ከ54 የአህጉሪቱ ሀገራት 500 የሚጠጉ አትሌቶች በ29 የስፖርት አይነቶች ተወዳድረዋል። የአፍሪካ ጨዋታዎች ውድድር ከዓለም የኦሎምፒክ ጨዋታዎች አስቀድሞ በየአራት ዓመቱ የሚካሄድ አህጉራዊ ውድድር ነው። በአርሊንግተን ቴክሳስ ትናንት ምሽት በተካሄደው የሰሜን መካከለኛው አሜሪካና የካሪቢያን እግር ኳስ ኮንፌዴሬሽን ኮንካካፍ የኔሽንስ ሊግ የፍጻሜ ጨዋታ የዩናይትድ ስቴትስ የወንዶች ብሔራዊ ቡድን ሜክሲኮን ሁለት ለዜሮ በማሸነፍ ዋንጫውን አንስቷል። በታይለር አዳምስና ጂዮ ሬና ግቦች ነው ዩናይትድ ስቴትስ ዋነኛ አህጉራዊ ተቀናቃኟን በመርታት ለሶስተኛ ተከታታይ ጊዜ የኮንካካፍ ኔሽንስ ሊግ ዋንጫን ያነሳቸው። የማሸነፊያ ግቦቹን አዳምስ በአርባ አምስተኛው ደቂ ደቂቃ ላይ ሲያስቆጥር ሬና በ63ኛው ደቂቃ አስቆጥሯል። ዩናይትድ ስቴትስ በ2021 የመጀመሪያውን የኔሽንስ ሊግ ዋንጫ ሜክሲኮን በማሸነፍ ሁለተኛውን ደግሞ በ2023 ካናዳን በማሸነፍ አንስታለች። ሶስተኛ ተከታታይ ዋንጫዋን ባሳካችበት የትናንቱ የፍጻሜ ጨዋታ ላይ የሜክሲኮ ደጋፊዎች ግብረ ሰዶማውያንን የሚያወግዝ ዝማሬ በማሰማታቸው ምክንያት ጨዋታው ሁለት ጊዜ ተቋርጦ እንደነበር የአሶሽየትድ ፕሬስ ዘገባ ያመለክታል። የሰሜን መካከለኛው አሜሪካ አሜሪካና የካሪቢያን እግር ኳስ አስተዳዳሪው አካል ኮንካካፍ አድሏዊ ዝማሬውን በማውገዝ መግለጫ አውጥቷል። በዝማሬው ተሳትፈዋል የተባሉ በርካታ ደጋፊዎች ከሜዳ እንዲወጡ መደረጉም በዘገባው ተገልጿል። ከዝነኛ እግር ኳስ ተጫዋቾች አንዱ የሆነው ብራዚላዊው ሮቢኒዮ በአስገድዶ መድፈር የተፈረደበትን የዘጠኝ ዓመት እስራት ባለፈው ሳምንት ጀምሯል። እንደ አውሮፓውያን አቆጣጠር በ2017 የጣሊያን ሚላን ፍርድ ቤት ሮቢኒዮና ሌሎች አምስት ብራዚላውያን የ22 ዓመቷን አልባንያዊት ሴት በምሽት ክበብ ውስጥ ከሰከረች በኋላ በቡድን በመድፈር ወንጀል ጥፋተኛ ብሏቸዋል። ብራዚል ዜጎቿን ለውጭ አገር አሳልፋ የማትሰጥ በመሆኑ የቀድሞው የብሔራዊ የኢንተር ቡድን የማንቸስተር ሲቲ፣ የሪያል ማድሪድ እና የኤሲ ሚላን ተጫዋች የእስር ቅጣቱን በሀገሩ እንዲወጣ የብራዚል ዳኞች ረቡዕ ዕለት ወስነዋል። የጣሊያኑ ፍርድ ቤትም ሮቢኒዮ በትውልድ ሀገሩ እንዲታሰር በዘጠኝ ለሁለት ድምፅ ወስነዋል። ይህን ተከትሎ የብራዚል ፖሊስ ተጫዋቹን ሐሙስ ዕለት በቁጥጥር ስር መዋሉን ሮይተርስ ዘግቧል። ሮቢኒዮ በአውሮፓውያኑ ጥር 2013 ሚላን ውስጥ የ22 ዓመቷን አልባንያዊት ሴት በቡድን አስገድዶ መድፈር ላይ ተሳትፏል የሚለውን ክስ ውድቅ አድርጓል። ድርጊቱን በስምምነት መፈጸሙን በመግለጽ እስካሁንም ወንጀለኛ አይደለሁም በማለት ላይ መሆኑን ሮይተርስ ዘግቧል። ጠበቃው ሆዜ አልክሚን ይግባኝ በመጠየቅ ደንበኛቸውን ከእስር ቤት ለማስወጣት እንደሚሰሩ ለጋዜጠኞች ተናግረዋል። ለሀገሩ 100 ጨዋታዎችን ያደረገው የ40 ዓመቱ ሮቢኖ ወንጀሉ በተፈጸመበት ወቅት ለጣሊያኑ ኤሲ ሚላን እየተጫወተ ነበር። ፊፋ በነገ ውለት ማክሰኞ በፒዮንግያንግ ሊደረግ የነበረውን የሰሜን ኮሪያና የጃፓን የዓለም ዋንጫ ማጣሪያ ጨዋታ ሰርዟል። የዓለም እግር ኳስ አስተዳዳሪው አካል ፊፋ ቅዳሜ ውለት በሰጠው መግለጫ የማጣሪያው ጨዋታ እንዳይካሄድ እንዲሁም ለሌላ ጊዜ እንዳይተላለፍ ወስኗል ሲል አሶሽየትድ ፕሬስ ዘግቧል። ለዚህም ምክንያቱ ጨዋታውን በዋና ከተማዋ ፒዮንግያንግ አላስተናግድም ያለችው ሰሜን ኮሪያ ሌላ አማራጭ ቦታ ማዘጋጀት ስላልቻለች ነው። ፊፋ ጨዋታውን ለሌላ ጊዜ ለማራዘም የሚችል ያለበት አማራጭ በጊዜ መቁጠሪያው ላይ እንደሌለውም አስታውቋል። የተፈጠረው ጉዳይ ወደ ዲሲፕሊን ኮሚቴ ይመራል ያለው ፊፋ ሰሜን ኮሪያ የሶስት ለዜሮ የፎርፌ ሽንፈት ቅጣት እንደሚጣልባት ጠቁሟል። ጃፓን ባለፈው ሐሙስ በቶኪዮ በተካሄደው የመጀመሪያ ዙር ጨዋታ ሰሜን ኮሪያን አንድ ለዜሮ አሸንፋለች። በእስያ የዓለም ዋንጫ ማጣሪያ በምድብ ሁለት ተደልድላ በመሳተፍ ላይ የምትገኘው ሰሜን ኮሪያ እስካሁን ከሜዳዋ ውጭ ካደረገቻቸው ሶስት ጨዋታዎች ውስጥ አንዱን አሸንፋለች። ሀገሪቱ ለ1966ና 2010 የዓለም ዋንጫዎች አልፋ እንደነበር ዘገባው አስታውሷል። ሰሜን ኮሪያ ጃፓንን በሀገሯ ዋና ከተማ ማስተናገድ ያልቻለችው በምን ምክንያት እንደሆነ አለመግለጿን የእስያ እግር ኳስ ኮንፌዴሬሽን አስታውቋል። ሰሜን ኮሪያ ለጃፓን ጥላቻ አላት በማለት ለነገ ተይዞ በነበረው ጨዋታ ላይ ለመታደም ደጋፊዎች ወደ ሀገሪቱ እንዳይሄዱ የጃፓን መንግስት በውጭ ጉዳይ መስሪያ ቤቱ በኩል አስጠንቅቆ ነበር። የዛሬ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የተከበራችሁ ተመልካቾቻችን፣ እኛም ለዛሬ ያዝናቸውን እዚህ ላይ ፈጽመናል። የደንገረመው ምስተናደውን በመምራት ብርሃን ኃይሉ በቅንብሩ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። ጤና ይስጥልን።